በአማራ ክልል አንዳንድ አካባቢዎች የሚታየውን የደህንነት ስጋት ለመቆጣጠር ፖሊስ መዋቅር እያደራጀ እንደሆነ የአማራ ክልል ፖሊስ ኮሚሽን ገለጠ። ካለፈው ዓመት አንስቶ በክልሉ አንዳንድ ቦታዎች የሰላም መደፍረስ ሲታይ መቆየቱን አስታውሳ፣ አስቴር ምስጋናው ከባህር ዳር ተከታዩን አጠናቅራለች። በአማራ ክልል በአንዳንድ አካባቢዎች ከባለፈው ዓመት ወዲህ ዝርፊያ ይካሄዳል። መሸት ሲልም የቶክስ ድምፅ ይሰማል። በጥቅሉ የሰላም መደፍረስ ሲታይ መቆየቱ የሚታወስ ነው። በዚህም የተለያዩ የኅብረተሰብ ክፍሎች በደህንነት ስጋት ውስጥ መሆናቸውን በተደጋጋሚ ለመንግሥት በመግለጽ የሕግ የበላይነት እንዲከበር በተለያዩ መድረኮች መጠየቃቸው እንዲሁ የሚታወስ ነው። ከፊታችን ላይ እኮ ተዘርፎ እየሄደ ወጣቱ ነው የሚይዘው ሌባል መንግስት መንግስት ሊሸት ይገባል። ያለ በለዛ የጎበዝ አለቃ እያቋቋሙ እንደዚህ አይነት እርምጃ የሚወሰድ ከሆነ እኛም ባቅማችን የጎበዝ አለቃ ማቋቋም አለብን ማለት ነው። መጽሐፍ ቅዱስ እንደዚህ ነው የሚለው፣ መንግስት ክፉ የሚያደርጉትን ለመቅጣት፣ በጎ የሚያደርጉትን ደግሞ ለማመስገን ከእግዚአብሔር የተሾመ የእግዚአብሔር አገልጋይ ነው ይላል። ስለዚህ መንግስት መቅጣት ያለበት ህግን ማስከበር ያለበት መጀመሪያ ግንባር ቀደም መውሰድ ያለበት መንግስት ነው ብዬ አስባለሁ። ይህንን የህዝብ ቅሬታ ለመፍታት ታስቦ ነው የክልሉ ፖሊስ ኮሚሽን መዋቅር ያደረገው ይላሉ ኮሚሽነር አበራ አዳሙ ዛሬ በሰጡት ጋዜጣዊ መግለጫ። የወንጀል መከላከል አቅማችን ደካማ ነው ብለን ገምግመናል። ህብረተሰባችን ስጋት አለበት ብለን ገምግመናል። ዛሬ በሪፎርሙ የተሾሙ አመራሮችን ሰብስበ ቢሮ ይህን መመሪያ ሰጥተናል። አሁን ያለውን የአማራ ፖሊስ አሁን ያለውን አጠቃላይ ለውጥ በአማራ መካይ እየተካሄደ ያለውን በሀገራችን በኢትዮጵያ ደረጃ እየተካሄደሉን ለውጥ ግምት ውስጥ ያስገባ ቀልጣፋ የሆነ የፖሊስ አገልግሎት ሊሰጥ የሚችል መዋቅር ሰርተን የአማራን ፖሊስ ምናልባትን ለሚቀጥለው ሶስትና አራት ዓመት ወደፊት ተሸክሞ ሊሄድ ይችላል የሚል መዋቅር ተሰርቶ ለመንግስት ቀረባ። የፖሊስ ተቋሙ ከዘመኑ ጋር የዘመነ ሳይንሳዊ አሰራርንም የተከተለ እንዲሆን በመታሰቡ በመዋቅሩ ትምህርት ትልቁም ቦታ እንደተሰጠው ኮሚሽነሩ ይናገራሉ። እንደ ፖሊስ ያለ መስሪያ ቤት ንቁ በሆኑ መኮንኖች መመራት አለ። ሙያውን መሰረት ያደረገ በዲሲፕሊን የሚገዛ መኮንን ያስፈልግና ሰርቶ የሚያሰራ መሪ ደግሞ በእውቀት ላይ የተመሰረተ መሪ መሆን አለበት። በባህላዊ የዛሬ አስር ዓመት የዛሬ ሃያ ዓመት የተሰራበት የነበረ የፖሊስ ሳይንስ ዛሬ አይሰራም። ራሱን በየጊዜው እያሳደገ ራሱን እያስተማረ ራሱን እያሰለጠነ ከዘመኑ ጋር ራሱን እያወዳደረ የሚሄድ የፖሊስ አመራር ስለሚያስፈልገን የተማረ የሰው ኃይል የግድ ወደ ላይ መምጣት ነበረበት። ስለዚህ ሪፎርሙ የሄደው በዚህ መንገድ ነው። ኔትወርክ ይበጥሳል፣ ከአድርባይነት የጸዳ ይሆናል። ብዙ ጊዜ እውቀት በጨመረ ቁጥር ሰዎች በራሳቸው የመተማመን አቅም ስለሚኖራቸው አንዱም ዓላማ በመኮንኖቻችን፣ በአመራሮቻችን በኩል ይሄንን በራስ የመተማመን ስራ ለመስራት እንዲያመቸን ብለን ይሄን ያደረግ በዚህም መሰረት በክልሉ ባሉ ቹ በአዲሱ መዋቅር ባጸደቃቸው ክፍት ቦታዎች በአስራ አምስት ዞኖች ምደባ ተካሂዷል። በመዋቅሩ ከደረጃ የወረዳ አመራር ደሞዙን እንደያዘ የተመደበበት ቦታ እንደሚሰራ የገለጹት ኮሚሽነሩ ይህ መዋቅር እስከ ወረዳ ድረስ እንደሚዘልቅም ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር